ሰላም እንደምናመሻችሁ። የጋቢና ቪዮ አድማጮች፣ የዛሬ አርብ ሐምሌ 24 2012 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከምትሰሟቸው ጥንቅሮች መሃል ከልጆችና ከሚኒስተር ጋር ቁጭ ብለን የድሮ ኢትዮጵያም የነበረን እያለን እዚህም እያለን ስናከብር የነበረን ቪዲዮ እያየን ውሏችንን በዚህ ነው የጀመርነው። ቀደም ሲል የሰማችኋቸው አባስ ሁሴን በበጎ ስራቸው ይታወቃሉ። የኢድ አላድሃን በዓል ምክንያት በማድረግ እንግዳ አርገን ጋብዘናቸዋል። እኔ በጣም ደስ ያለኝ፣ በጣም ደስ ብሎኛል። ምን በልሽ መግለጽ በሚያቀተውን ደስ ያለኝ የሃርማን ጄምነር የ2020 ሽልማት አሸናፊ የሆነው የገብረ እግዚአብሔር ገብረ እናት ወይዘሮ መድህን መሀሪን የሰማችሁት ከተሸላሚው ልጃቸው ገብረ እግዚአብሔር ጋር አነጋግረናቸዋል፣ በምሽቱ ይደመጣል። ሌሎች አጠር ያሉ የዓለም ዜናዎችና ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁ እናመሻለን። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ስመኝሽ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ኅዳር ወር በሚካሄደው ጠቅላላ ምርጫ በደብዳቤ መምረጥ ችግር ያስከትላል የሚል እምነት ስላላቸው የዚህ ዓመቱን ምርጫ ስለማዘግየት ጉዳይ ተናግረዋል። ሰዎች የምርጫ ካርዳቸውን በፖስታ ቤት ቢልኩ ውጤቱን መቁጠር ጊዜ ስለሚፈጅ የያዝነው ዓመቱ ምርጫ በሀገሪቱ ታሪክ ባልታየ መልኩ የተሳሳተና የተጭበረበረ ይሆናል ሲሉ በትዊተር ገጻቸው ገልጸዋል። ያቀረቡት ማስረጃ ግን የለም። ሰዎች በአስተማማኝ ሁኔታ ለመምረጥ እስከሚችሉበት ጊዜ ድረስ የምርጫው ጊዜ እንዲተላለፍ ሪፐብሊካዊው ፕሬዚዳንት ሀሳብ አቅርቡ ተገንብቧል። የሀገሪቱ ፕሬዚደንት የምርጫ ጊዜን የማዘግየት ስልጣን የለውም። ስልጣኑ የሀገሪቱ ምክር ቤት ነው። ሪፐብሊካውያኑ የምክር ቤቱ አባላት ወዲያውኑ አንቀብለውም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጀርመን ለመከላከያ የሚያስፈልገውን ገንዘብ አትከፍልም በሚል ከቀናት በፊት ከነቀፉ በኋላ ዩናይትድ ስቴትስ ከጀርመን ተጨማሪ ወታደሮችን ለማስወጣት የተዘጋጀች መሆኗ ታውቋል። የዩናይትድ ስቴትስ አፍሪካ ኮማንድ ወይንም እዝ ዋና መስሪያ ቤቱን ከስቱትጋርት ከተማ እያስወጣ መሆኑን በመግለጽ አረጋግጧል። የአፍሪካ እዝ ከ12 ዓመታት በፊት ከተመሠረተበት ጊዜ አንስቶ ተቀማጭነቱ እዚያው ከተማ ነበር። የአፍሪካ እዝ አዛዥ ጀነራል ስቲቨን ታውንሰንድ ባወጡት መግለጫ ከቦታው ለመውጣት እንድናቀድ ተነግረናል ብለዋል። የዩናይትድ ስቴትስ ወታደራዊ ባለስልጣኖች አፍሪቃ ያሉትን ስድስት ሺህ የሚሆኑ የአሜሪካ ወታደሮችን ለመቀነስ ለወራት ያክል ሲሰሩ መቆየታቸው ተዘግበዋል። የኮቪድ-19 ወረርሽኝ በአፍሪካ በፍጥነት እየተስፋፋ መሆኑ ተገልጸዋል። የምርመራው እድል የጠበበ በመሆኑ የጤና ባለሙያዎች የበሽታውን መስፋፋት ገምግመው ለመታገል እንዳይችሉ አድርጓል ሲል ዓለም አቀፉ የመድህን ኮሚቴ አይአርሲ ጠቁሟል። አይአርሲ በዓለም ደረጃ ለሚከሰቱ ሰብአዊ ቀውሶች ምላሽ የመስጠት ዓላማ ያለው መንግስታዊ ያልሆነ ዓለም አቀፍ ድርጅት መሆኑ ተገልጸዋል። አፍሪካ ውስጥ በኮሮና ቫይረስ የሚያዙት ሰዎች ቁጥር በያዝነው ወር በጥፍ ጨምረዋል። ካለፉት ሁለት ወራት ወዲህ ደግሞ በ500 ከመቶ መጨመሩ ተገልጸዋል። ዓለም አቀፉ የመድህን ኮሚቴ በተሳተፈባቸው ሀገሮች ሁሉ በእያንዳንዱ አንድ ሚሊዮን ህዝብ የምርመራ ዕድል ያገኙት ከስምንት ሺህ ያነሱ ናቸው። ሀብታሙን ለዜናው እናመሰግናለን። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ዒዶ Abbas who mean now, I don't know about it. I know አባስ ከሚታወቅበት የንግድ እንቅስቃሴ በተጨማሪ ትውልደ ኢትዮጵያውያንን በሚያግዙ የበጎ አድራጎት ስራዎችም ተሳታፊ ይሆናል። የኮቪድ-19 መስፋፋትን ተከትሎ አባስ እንደለመደው የዲያስፖራ ሙስሊም ማህበረሰብ ጋር ተሰባስቦ የኢድ አልአድሃን በዓል ማክበር ባይችልም፣ ያለፉ በዓሎችን ትዝታዎች እየዘከረ ከቤተሰቦቹ ጋር በዓሉን ለማሳለፍ እንደጣረ ለአሜሪካ ድምፅ ተናግሯል። ሀብታሙ ስዩም እና አባስ ሁሴን በተዛማች ጉዳዮች ላይ ያደረጉት ጨዋታ የጀመረው አባስ በበዓል ሰሞን የሀገር ቤት ትዝታዎቹን በሚዘክርበት ነው። የደስታችን ከእን ዛሬ ነው የኢትዮጵያ የባህል ዝግጅት እንደው ለቀባሪው ከማርዳት በስተቀር መቼም ግልጽ ነው። ልጅ ሆነን የምናከብረው ስፔሻሊ የዚህ አረፋ የደል አድሃ በዓል ዘመድ ቤተሰብ ጎረቤት ተሰብስቦ ምግብ በመብላት የሌለውን በመርዳት ዘመድ በመጠየቅ የታመመን በመጠየቅ መቼም እቺ ዝግጅት በቂ አትሆንም። ምን አይነት በዓል እንዴት እንደምናከብር እንደነበከ ልጅነት አንስተን በየጎረቤቱ እየሄድን በየዘመዱ እየሄድን እየበላን እየጠጣን ይሄን ይመስል ነበረ። መቼ በአጭሩ ለመግለጽ ኢትዮጵያን የበዓል አከባበር ከኢትዮጵያ ርቅህ እንግዲህ ከሀያ ዓመታት በላይ ኑርሃል በዓል በስደት ሌላ መልክ እንዳለው እውቅ ነው። ዘንድሮ ደግሞ የኮቪድ-19 ወረርሽኝ የራሱን ጥላም ያጠላበት ይመስለኛል። በምን ሁኔታ ይህን ጊዜ እያሳለፍከው ነው? የዛሬውን በዓል በምን ሁኔታ እያከበርከው ትገኛለህ? አው መቼም ይሄን እንግዲህ ከራሴ ከፐርሰናል የሚሆን የተጨባጭ ሁኔታ ያለን ተጨባጭ ሁኔታ እያየን ነው። መስጊዶች በተዘጉበት ይሄ እንግዲህ የሙስሊሞች ትልቁ በአንድ ጊዜ ሶስት ሚሊዮን የሚገናኝበት ሀጅ የሚደረግበት የነበረ በዓል ነው። ይ እንደምታዩት የሀጅም ተዘግቶ ከሶስት ሚሊዮን ወደ አስር ሺህ መውረዱን መስጊዶች በሀገርም በውጭም ተዘግተው ሰዎች በቤታቸው እየሰገዱ ቤት ውስጥ እያሳለፉ ያለ ነው ይሄም ደግሞ በእኔም ወደ ፐርሰናል ሲመጣ ደግሞ ምንም የምታደርገው ነገር የለም ቤት ከልጆችህና ከሚስትህ ጋር ቁጭ ብለን የድሮ ኢትዮጵያም የነበረን እያለን እዚህም እያለን ስናከብር የነበረን ቪዲዮ እያየን ውሏችንም በዚህ ነው የጀመርነው። እንግዲህ አባስ በዋሽንግተን ዲሲና አካባቢዋ በሚኖረው የኢትዮጵያ ዲያስፖራ የሙስሊም ማህበረሰብ ውስጥ ተሳትፎዎችን ታደርጋለህ። በበጎ ፈቃደኝነት ለተቸገሩ ሰዎች ከሚደግፉ መካከል አንዱ መሆኑንም ሰምቻለሁ። እሱ ባየለበት የመጀመሪያ ሳምንት ገደማ አንተና ወዳጆችህ በተለያዩ ስፍራዎች እየተንቀሳቀሳችሁ የቻላችሁትን ልትደግፉ እንደሞከራችሁ ሰምቼ ነበረ። እንቅስቃሴያችሁ ምን ደረሰ? ምን መልክስ ነበረው? አዎ፣ ይሄ በእውነት በጣም የሚያስደስት መቼም የሰው ልጅ ጥሩ ነገር አረኩ ሲል ከፈጣሪ ጋር የሚያገናኝ ነገር ስለሆነ ብዙ ጊዜ መናገሩንም አንፈልግም ግን እንደው ከተጠየቀ ምን ነገር ካለበት ደግሞ በእውነት የመጀመሪያ ኮሮና እንደተጀመረ የዚህ የኛ አካባቢ ኮሚኒቲ ተሰባስቦ በመስጅድ ካሉት ከሊደርሽፖች አቅጣጫ አስይዞ በእውነት ከሁለት መቶ ሀምሳ ሰው ቤተሰብ በላይ የምግብ እና የቁሳቁስ እንደውም የገንዘብ እርዳታ ይህ ኮሚኒቲ አድርገዋል። በዛ እንቅስቃሴ ላይ ዩዥዋሊ መቼም እንደሚታወቀው በተለምዶ የሰዎችን ምግብ ስታቀርብላቸው የእርዳታ ምግብ ምን እንደሚመስል እናቀዋለን። ግን ይህን ጊዜ ለየት ያደረገው ምንድን ነው፣ እኔ መበላውን ነው መብላት ያለበት የሚል ራሱን የቻለ አንድ መርህ ተነስቶ ሲገዝተን ሻፕ አድርገን እኛው ራሳችን በየቤቱ ስናደርስ የሰው የነበረው ምስጋና ምንም አይነት ሃይማኖት ሳይገድበው የሰው ልጅ ብቻ በመሆን ምግብ የሚበላ ብቻ ሰው በመሆን ብቻ ከሁለት መቶ ሃምሳ ፋሚሊዎች በላይ የተደረሰበት ሁኔታ ነበረ። ይሄ ደግሞ በእውነት ኮሚኒቲህን ከአገር ወጥተህ እንደዚህ ኮሚኒቲ አለኝ እንደዚህ ደግሞ ቤተሰብ አለኝ ብለህ በጣም በጣም በጣም የምትጽናናበትና ሞራል የሚሰጥህ ነው። ለዚህ ኮሚኒቲ ደግሞ መስራቱ በእውነት ነገ ቀባሬ ነው ብለህ የምትለው ነው እና በጣም የሚያስደስት ነበረ። የተጎዱ ሰዎች በጣም ብዙ ነበሩ። እነዚህ ሰዎችን ሰተህ የምታየውን የልጆቻቸውን የራሳቸውን የፊት ደስታ በእውነት ይሄ ኮሚኒቲ ከሀገር ወጥተህ ሌላ ፋሚሊ ያለኝ የሚያስብል ነው። በጣም አስደሳች ነበር። በጣም ደስ ይል ነበር። አባስ እንግዲህ የኮቪድ-19 ስርጭት ሲነሳ ሰዎች ከሚሰባሰቡበት ቦታ ራሳችሁን አርቁ የሚል ምክር አለ። የአንተ የስራ ጉዳይ ሆኖ ደግሞ በርካታ ሰዎች በሚገኙበት ቦታ ነው ስራህን የምታከናውነው፣ ለጤና ያለው ስጋት ከፍተኛ ነው። በምን ሁኔታ ነው ራስህና ቤተሰብህን ከኮቪድ-19 እየጠበቅ የሚገኘው? ጥሩ ጥያቄ ነው። መቼም ይሄ ነገር ሁላችንን የሚያስጨንቅ ነገር እንደሆነ እንገነዘባለን። በተለይ ደግሞ እንደዚህ ፊት ለፊት እዚህ ሀገር እንደሚሉት ኤሴንሻል ወርከር እንደሚሉት እንደ ኤሴንሻል ወርከር ሆነን እኛ ፊት ለፊት ያለንን በህዝብ ጋር ኤብሪዴ የሚያገናኘንን በብዙ ነገሮችን መጀመሪያ ላይ ጥያቄዎች ለዶክተር እየደወልን እየጠየቀን ይሄን እንዴት እናርግ፣ ይሄን እንዴት ብዙ ውዥንብርም ስለነበረ መጀመሪያ ቀጥ ያለ አቅጣጫ ስላልነበረ የመደናገጥ ሰዓት የመቀነስ ምናምን ሁሉ ውስጥ ገብተን ነበረ ግን ያው ወደ ሳይሆን በግድህ የራስህን እና ቤተሰብህን ለመጠበቅ የምታደርጋቸውን አንዳንድ በሚቻለን መሰረት ተወሰነ ባጀት አውጥተን በራሳችን ነገሮችን ከቨር በማድረግ ግላሶች በመስራት ለከስተመር ራሱ ማስክ በማደል ስምንት ሰዓት ምንሰራ ከሆነ ስምንት ሰዓቱን ሙሉ ማስክ አድርገን እንደምንሰራ እጅ ጓንትም በተለያየ ጊዜ የሚለዋወጥ ጓንት አለ ኢች ከስተመር ሲመጣ እየተለያየ ከስተመር ሲመጣ ጓንት እየለዋወጥም ያው በግሮሰሪ እስቶሮች እያያችሁ ነው። በአሁን ጊዜ ግላስ እያደረጉ ነው። መስታወት ዙሪያውን እኛ ደግሞ ሙሉ ለሙሉ ዙሪያውን መስታወት አድርገን ይህንን ነገር በዚህ አይነት ነው ራሳችን እየጠበቅን ያለው ከዚህ በላይ ደግሞ አላህ ይጠብቀን ብለን እንላለን። እንግዲህ በስራ ምክንያት የዲያስፖራ ኢትዮጵያውያንን አኗኗር ለማወቅ ከነሱም ጋር በየቀኑ ለመነጋገር እድል ያገኝህ ይመስለኛል። ዛሬ በዓል ቀን ቢሆንም ቢያስቡበት ቢቀር ወይንም ደግሞ ብናበረታታው የምትለው ልማድም የተረዳኸውና ያየሁ ይመስለኛል። እስቲ የተወሰነ ነገር በሱ ላይ በላይ በእውነት ይሄን ነገር እንደውም የት ቦታ ላይ እድል አግኝቼ እነዚህን ነገሮች አንድ ሁለት ነገሮች የታዘብኩትን ነገሮች እንደው ለህዝቡ እንዲያውቀውና እንደው ፕራክቲስ እንዲያደርገው የምን አሁንም የማጸነው ነገር ይሄ ነገር ይሄ በሽታ ከለር የሚመርጥ አይደለም፣ ሃይማኖት የሚመርጥ አይደለም፣ ፆታ የሚመርጥ አይደለም። ማንንም እያጨደ ያለ መጥፎ ቫይረስ ነው። መፍትሄው ደግሞ በቅርቡ ይገኝለታል አይገኝለትም ማናቅም ግን ኑሯችንን ከዚህ ቫይረስ ጋር ለተወሰነ ጊዜ ግን ኑሯችንም በዚህ ቫይረስ አጓዳኝ አድርገን መኖር አለብን። ይሄንን ስል አሁን አንዳንድ ጊዜ በደንብ ክሊር የምታየው ነገር አለ። በብዛት እዚህ ያለው ዲያስፖራ ያለው ኢትዮጵያውያን በጣም በጣም በጣም ጥሩ ስራ እየሰራ ነው፣ በብዛት ማለት ይቻላል። እኔ ሁሉ ቦታ ወብዘር አድርጌ ያለሁኝ ኢትዮጵያኖች በጣም ይሄንን ቫይረስ ሲሬስ አይተው በጥሩ ነገር እየሰሩ እንደሁም እንደውም ለሌላው ኤግዛምፕል የሚሆኑ ናቸው። በተለይ ለአሜሪካኖቹ እውነት ነው የምልህ ከአብዛኛው ኢትዮጵያ ማስክ ሳያደርግ እጁን ወይ ሳይታጠብ ይሄ ሶሻል ዲስታንሱ ሳይጠብቅ ርቀቱን ሳይጠብቅ የሚኖር በጣም በጣም በጣም ሬር ነው ያየሁት። ግን ይሄን ሁሉ እያደረግን አንዳንድ ጊዜ አሁን ለምሳሌ ያበሻ ወይ እንጀራ የምንገዛበት ወይን አንዳንድ ያበሻ ቁሳቁስ የምንገዛበት ሱቅ ስትገባ ዲስታንስ አንጠብቅ ራስ ስንገናኝ የሆነ የባህል ነገር ሆኖብን ያው ባህላችን ነው። ምን የምናደርገው ነገር አይደለም፣ ግን መተቃቀብ፣ ሰላም መባባል እንደዚህ አይነት ነገሮች በደንብ አይቻለሁኝ። በእኛ እንትን ላይ ኮሚኒቲ ላይ መጆሪቲው በጣም በጣም በጣም ብዙ ጥሩ ነገር እየሰራ ተወሰነ፣ ደግሞ ይሄንን የምታየው ነገር ትንሽ አላርም ያደርግሃል እንጂ ኦቨርኦል፣ ግን በጣም በጣም በኛ ኮሚኒቲ አባስ፣ በጣም አመሰግናለው። መልካም የኢድ አልአዳ ባህል ይሆንልህ ለአንተም ለቤተሰቦችህም። አመሰግናለሁ ለእድሉ። ለመላው ኢትዮጵያ ኢትዮጵያዊ እዚህ ዲያስፖራ ላይ የሚኖርም በሌላው ዓለም ላይም የሚኖር እንደውም ኢትዮጵያ ውስጥ ያሉ የእስልምና ሃይማኖት ተከታዮች በሙሉ እንኳን ለኢደል አድሃ በዓል እንኳን አደረሳችሁ እላለሁኝ። ሰላሙን እና ብልጽግናውን ሁሉንም ያብዛላችሁ። ለኢትዮጵያ በአጠቃላይ ለህዝባችን ጥሩ ነገር እየተመኘን በዚህ ቀን በጸሎትን ሰብናቸው እንዋል። ላለሁኝ አመሰግናለሁ። ውሎን የሚያሳምር ከወዳጀመ የደስታችን ከን ዛሬ ነው። ሀብታሙንና አባስ ሁሴንን እናመሰግናለን። ለእስልምና ሃይማኖት ተከታይ አድማጮቻችን መልካም የኢድ አልአድሃ በዓል ይሁን እንላችሁ እንላለን። ወደ ቀጣዩ መሰናዷችን ስናልፍ በኤስኦኤስ ማሳደጊያ ውስጥ ያደገው ኢትዮጵያዊ ገብረ እግዚአብሔር ገብረ በዛሬው እለት የሃርማን ጄምነር ሽልማት አሸናፊ መሆኑ ይፋ ተደርጓል። ገብረ እግዚአብሔር ለውድድር የቀረበው በልዑል ግርማ መታሰቢያ ድርጅት በኩል ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ለሚደረገው የትምህርት ድጋፍ ነው። ኤደን ገረመው ገብረ እግዚአብሔር ገብረንና የኤስኦኤስ እናቱን ወይዘሮ መድህን መሀሪን አነጋግራ ተከታዩን ዘገባ አሰናድታለች። ኢትዮጵያዊ ኢትዮጵያዊው ገብረ እግዚአብሔር ገብረ ከወራት በፊት በሄርማን ጀብነር ሽልማት ላይ ከስምንት ተወዳዳሪዎች ጋር ለመጨረሻው ዙር እጩ ሆኖ የነበረ ሲሆን በዛሬው ዕለት ከክሮኤሽያና ሮማኒያ ከተመረጡ አሸናፊዎች ጋር አብሮ ማሸነፉ ተገልጿል። ገብረ እግዚአብሔር የተሰማውን ስሜት እንዲህ ይገልጻል። በጣም ነው ደስ ያለኝ። ዛሬ ጠዋት ነው ዜና በጣም ነበረ ደስ ያለ። ትልቅ ክብር ነው የተሰማኝ እና ያሉት ምንድኛው ነው ቼክ ያደረገው፣ የስስ ሪዛልት መጣ። ከስስየተላከ ድብዳቤ ነበረ በኢሜይል እሱም፣ ዋ በጣም ደስ የሚል ዜና ነው። እኔ መጀመሪያ ያሰብኩት ሁለተኛ ልወጣ እችላለሁ የነበር እና አንደኛው ሆኖ ሳገኘው በጣም ገብረ እግዚአብሔር ገብረ ያሸነፈበት ልዑል ግርማይ መታሰቢያ ፋውንዴሽን ኢትዮጵያን ጨምሮ በሌሎች ሁለት የአፍሪካ ሀገራት ለሚገኙ ተማሪዎች ቤተ መጽሐፍት ቤተ ሙከራዎች እና የኮምፒውተር ማሰልጠኛ ማዕከላትን የሚያደራጅ ተቋም ነው። የገብረ እግዚአብሔር ገብረ የኤስኦኤስ አሳዳጊ እናት ወይዘሮ መድህን መሀሪ ገብረ እግዚአብሔርን በኤስኦኤስ ውስጥ ከአምስት ወሩ ጀምሮ ያሳደጉት ሲሆን በዛሬ ዕለት ይህን ሽልማት ማሸነፉን ከሰሙ ከደቂቃዎች በኋላ ደውለን አግኝተናቸው ነበር። ገሬ እያሉ የሚያቆላምጡት ልጃቸው ማሸነፉ ትልቅ ስሜት እንደፈጠረባቸው እንዲህ ይናገራሉ። እኔ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። የምንበለሽ መግለጽ በሚያቅተው ነው ደስ ያለኝ። ምክንያቱም ገርሼ በጣም ጨዋ ልጅ ነው ይገባዋሉ። በጣም ደስ ብሎኛል። ገርሽ ነው ምለው። እኔ በቁልሙጫ ነው የምጠራው። ገርሽ የኔ ልጅ። ከሁሉም ልጆቼ በጣም ጎበዞች ናቸው። እግዚአብሔር ይመስገን ሁሉም ቁም ነገር ላይ ደርሰዋል። እሱ በጣም የተለየ ልጅ ነበረ። በትምህርቱ በጣም ከልጅነቱ ጀምሮ ትምህርት በጣም ጎበዝ ነው፣ ትምህርት ይወዳል፣ ተሸላሚም ነበረ። ወይዘሮ መድህን ከገብረ እግዚአብሔር ሌላ አስራ አምስት ልጆችን ማሳደጋቸውንና ልጆቻቸው በሙሉ ጥሩ ደረጃ ላይ እንደደረሱላቸው በመግለጽ ገብረ እግዚአብሔር ከዚህ በፊት ከሀርቫርድ ዩኒቨርሲቲ ትምህርቱን ጨርሶ ሲመረቅ የተሰማቸው ደስታ ትልቅ እንደነበረ አስታውሰዋል። ዛሬም የተሰማኝ ስሜት ልክ እንደዛን ጊዜው ነው ይላሉ። ርቅ ጊዜ ነበረና ትንሽ የተጎዳ ልጅ ነበረ። ተጎድቶ ያው እዚህ ደርሳል ብሎ የገመተው ሰውም አልነበረም። የእግዚአብሔር ፍቃድ ሆኖ እዚህ ደረጃ እዚህ ደርሰዋል። እኔ መጀመሪያ ደስ ያለኝ ሀርባር ቢስጀስ አስመርቀው ራሱ ልክ የዛን ስሜት ነው አሁን የሚሰማኝ ያለው። ገብረ እግዚአብሔር በዚህ ሽልማት እጅግ መደሰቱን ገልጾ ይህ ሽልማት ወደፊትም ለትውልዱ ለማበርከት እንደሚያበረታታው ይገልጻል። ይሄኛው ሽልማት ባለፈው እንዳልኩት ሪሊ የእኔ ስም ቢኖረው እንጂ ለእኔ ተብሎ የተሰጠ ሽልማት አይደለም። እኔ እዚህ ቦታ ንደርስ ብዙ ሰዎች ያገዙኛሉ፣ እና ይሄኛው ሽልማት በእኔ ስም ሳይሆን በኤስቤስ ስም፣ በኤስቤስ መቀሌ፣ በኤስቤስ ኢትዮጵያ ስም ነው የምቀበለው። ከዛ ደግሞ ከኔ ጋር የሚሰሩ ሰዎች በዛ ውድግርማ ፋውንዴሽን የሚሰሩ ሰዎች ለነሱ በእነሱ ስም ነው የምቀበለው እና ለእኛ ለሁላችን በጣም ትልቅ ትልቅ እድል ነው። ትልቅ አቺቭመንት ነው እና አሁን የጀመርነው ስራ በተለያየ ሀገሮች የኮምፒዩተር ስራ የኮምፒዩተር ሰንተር ላይብረሪ ስራ ጠንክረን ሰራ የሚያግዘን ሽልማት ነው። የሄርማን ጀምነር ሽልማት በዓለም ላይ በኤስኦኤስ ድርጅት ውስጥ ያደጉ ልጆች አሁን ላይ ባሉበት ለማህበረሰባቸው ለሚያደርጉት አበርክቶት የሚሰጥ ሲሆን የዘንድሮ አሸናፊዎችም ከስድስት ወራት በኋላ በቀጣዩ ዓመት ጥር ወር ላይ ሽልማቱ እንደሚበረከትላቸው የድርጅቱ ድረገጽ አመላክቷል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን። ኤደንንና እንግዶቿን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምፅ ይቀጥላል። ቀጣዩ መሰናዷችን ወደ ድሬዳዋ ይወስደናል። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት አሳሳቢ ደረጃ ላይ የደረሰ ነው ተብሏል። የህግ ታራሚዎችና ተጠርጣሪዎች እንዲሁም ፖሊሶች የቫይረሱ ተጠቂዎች እየሆኑ ነው። እስካሁን 24 ፖሊሶችና ከ30 በላይ የህግ ታራሚዎችና ተጠርጣሪዎች ቫይረሱ እንደተገኘባቸው ተረጋግጧል። ብዙዎቹ ምልክት ስለማያሳዩ ነው እንጂ በህብረተሰብ ውስጥ ያለው ስርጭትም ከሚገመተው በላይ እንደሆነም እየተነገረ ነው። የድሬዳዋ ዘጋቢያችን አዲስ ቸኮል ተጨማሪ አለው። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት ከሚገመተው በላይ የተስፋፋ መሆኑን የአስተዳደሩ ጤና ቢሮ አስታወቀ። እስካሁን አስተዳደሩ ባለው ውስን የመመርመር አቅም ከ450 በላይ የአስተዳደሩ ነዋሪዎችና ከ100 በላይ የጅቡቲ ተመላሽ ዜጎች ላይ የኮሮና ቫይረስ ማግኘቱን አስታውቋል። አስተዳደሩ ከዚህ በፊት በገበያ ስፍራዎችና ሌሎች መኖሪያ ሰፈሮች ላይ ባደረጋቸው ድንገተኛ ምርመራዎች በርካታ ሰዎች የኮሮና ቫይረስ ተገኝቶባቸው እንደነበር የተናገሩት የጤና ቢሮ ኃላፊዋ ወይዘሮ ለምለም አሁን ቫይረሱ በፍጥነት እየተስፋፋ ነው ብለዋል። ግን እስካሁን ደስ በሄድንበት ቦታ ሰው በብዛት የሚበዛበት ቦታ ሄደን ቴስት ስናደርግ በጣም ብዙ ቁጥር ያለው ነው የምናገኘው። እነሱን ደግሞ ልክ ካወቅናቸው በኋላ የእነሱን ቤተሰቦች፣ የእነሱ አካባቢ የሚኖሩትንም ስንሰራ ቴስት ስናደርግ የፖዘቲቭ ቁጥሮቹ በጣም ከፍተኛ የሆኑ ነው ያሉት። አሁን እኛ የመረመር ነው ብቻ ነው ውጤት እየተናገር ነው ያለ ነው። በቅርቡ በፖሊስ ጣቢያ በቁጥጥር ስር ካሉ ተጠርጣሪዎች መካከል አንድ ሰው ላይ ቫይረሱ መገኘቱን ተከትሎ ከእሱ ጋር ንክኪ ባላቸው ላይ በተደረገ ምርመራ በሃያ ሦስት ተጠርጣሪዎች ላይ ቫይረሱ መገኘቱን ወይዘሮ ለምለም አስታውቀዋል። ጥበቃ የሚያደርጉ ፖሊሶችም ለቫይረሱ እንደተጋለጹ ነው የገለጹት። በአጋጣሚ አንድ ሰው ምልክት አሳይቶ ሲመረመር በሰውነቱ ቫይረሱ ስለተገኘ ሁሉንም ታራሚዎች ማን ነው ሁሉንም እዛ ተጠርጣሪ ተጠርጣሪዎችን መረመርን ማለት ነው ለየናቸው። ያለባቸውና የሌለባቸውን ለየን። የሌለባቸውን ወደ አንድ ፖሊስ ጣቢያ እንዲሆኑ ያለባቸውን ደግሞ ወደ ምስራቅ ጀግኖች ትምህርት ቤት የሕክምና ሴንተር ለብቻ ተቋቁሞ ወደዛ ለየ ናቸው ፖሊስ ጣቢያ ፖሊሶች ደግሞ የጸጥታ አካላቶች ደግሞ እነሱን ሲጠብቁ ሲመረምሩ የነበሩ ደግሞ በአጋጣሚ እነሱም ተጋላጭ ስለነበሩ የተወሰኑ ወደ ሀያ አራት የጸጥታ ሰራተኞች በስራቸው ምክንያት ተጋላጭ በመሆናቸው ምክንያት እነሱንም ስንመረምር ወደ ሀያ አራት የሚሆኑ አግኝተን እነሱንም ለብቻ ማርያም ትምህርት የህክምና ሴንተር አቋቁመን አስቀምጠናቸው እየተከታተልናቸው ነው። ፍርድ ያገኙ የህግ ታራሚዎች በሚገኙበት ማረሚያ ቤት ግን አስቀድሞ የመከላከል ስራ እየተሰራ በመሆኑ ቫይረሱ የተገኘባቸው አዳዲስ ፍርደኞች ሌሎች ታራሚዎችን ከመቀላቀላቸው በፊት መለየት ተችሏል ብለዋል። ከሄዱት ውስጥ አስራ አንድ የሚሆኑ ናቸው ታችኛው ማረሚያ አስራ አንድ ሰው ብቻ ነው። እነሱም ደግሞ ተለይተው የነበሩ ናቸው። ባይዘወይ ሰው ፍርድ ተቀብሎ ተቀብሎ ወደ ማረሚያ ሲሄድ አስራ አራት ቀን ለብቻ ተለይቶ ይቆያል። ከአስራ አራት ቀን በኋላ ተመርምሮ ነው ወደ ታራሚዎች ወደ ብዙዎቹ ታራሚዎች የሚቀላቀለው። መጀመሪያም ጀምሮ ይሄ ሲስተም ተዘርግቷል። ስለዚህ በዛ መሰረት ማረሚያ ቤት የሄዱትን ሰዎች አስራ አራት ቀን አቆይተን አቆይተው ስንመረመርላቸው ወደ አስራ አንድ የሚሆኑ ቫይረሱ በሰውነታቸው የተገኘ በመኖራቸው ምክንያት እዛው ማረሚያ ቤት የሕክምና ሴንተር አቋቁመን እዛው ሕክምና ከማረሚያ ቤት ጋር በጋራ በመሆን ሕክምናቸውን እያገኙ ነው። በአሁኑ ሰዓት የኮሮና ቫይረስ የተገኘባቸው ታራሚዎች እና ተጠርጣሪዎች ከሌሎች ለይቶ በምስራቅ ጀገኖች አንደኛ ደረጃ ትምህርት ቤት፣ ፖሊሶችን ደግሞ በማርያም ትምህርት ቤት ፖሊሶች ፖሊሶችን ደግሞ በማርያም ትምህርት ቤት በመለየት ክትትል እየተደረገላቸው መሆኑ የኮሮና ቫይረስ ህሙማንን ብቻ እንዲያክም የተለየው የሳብያን ሆስፒታልም በቂ ባለመሆኑ የፈረንሳዊ ሆስፒታልም ለዚሁ ዓላማ እየተዘጋጀ መሆኑ ወይዘሮ ለምለም አስታውቀዋል። በድሬዳዋ ባለው የመመርመሪያ መሳሪያ ጥረት ምክንያት በውስን ሰዎች ላይ ብቻ ምርመራ መደረጉን ያስታወቁ ጤና ቢሮ ኃላፊዋ ወደፊት ይህ ክፍተት በሀገር አቀፍ ደረጃ ይቀረፋል ብለው እንደሚያምኑና በስፋት ምርመራ ቢደረግ በርካቶች ቫይረሱ ሊገኝባቸው እንደሚችል ገልጸዋል። ሆኖም ቫይረሱ ከተገኘባቸው መካከል አብዛኞቹ ምንም አይነት ምልክት የማያሳዩ ወይም ቀላል የጉሮሮ መከርከር ወይም ለተወሰነ ጊዜ የሚቆይ ራስ ምታት ብቻ እየታየባቸው በመሆኑ በአንዳንዶች ዘንድ በሽታውን አቃሎ የማየት አዝማሚያ እየታየ ነው ብለዋል። ነገር ግን በሽታው ከከፋ የጤና ችግር እስከ ሞት የሚዳርጋቸው ሌሎች በርካታ ነዋሪዎች ስላሉ ለእነሱ ሲባል ሁሉም ጥንቃቄ ማድረግ አለበት ብለዋል። እስከ ዛሬ ሁለት ድረስ በድሬዳዋ ከተማ በቫይረሱ ምክንያት ህይወታቸውን ያጡ 15 መሆናቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች አሁንም ፕሮግራማችን እንደቀጠለ ነው። በመስተንግደው ስመኝሽ የቆየ አብሬያቸው አመሻለሁ። የኢድ አላድሃን በዓል ለማክበር ከቻድ፣ ጋቦን፣ ጊኒና ናይጄሪያ የሚመጡ ከአንድ ሚሊየን በላይ የሚሆኑ የቀንድ ከብቶች ወደ ካሜሩን እንዳይገቡ በኮቪድ-19 ምክንያት መታገዳቸው ተዘግቧል። ሁኔታው በተለይ በዚህ አመታዊ ክብረ በዓል ላይ የተመረኮዘ ገቢ ያላቸውን ነጋዴዎች አደጋ ላይ ጥሏቸዋል። የሞኪ ኢድዊንን ዘገባ ኢዴን ገረመው እንደሚከተለው ታቀርበዋለች። የማዕከላዊ አፍሪካ የቀንድ ከብቶችና ነጋዴዎች ማህበር ቃል አቀባይ የሆኑት ክሌሜንቲና ኦንዶ በኮቪድ-19 ምክንያት የነበረው ገበያ በጣም የተቀዛቀዘ እንደነበረ ጠቅሰው፣ አሁን ደግሞ ለሙስሊሙ ማህበረሰብ ትልቅ የእርድ በዓል በሆነው እና ታባስኪ በመባል በሚታወቀው በዚህ የኢድ አላድሃ ክብረ በዓል ላይ የድንበር ባለስልጣናት የቀንድ ከብቶች እንዳይሸጡ መዝጋታቸው ሁኔታውን አክፍቶታል ይላሉ። ወይዘሮ ኦንዶ በካሜሮን ኪኦሲ ከተማ ተቀምጠው ከኢኳቶሪያል ጊኒ እና ጋቦን ባለስልጣናት ጋር በስልክ መልእክቶች በመላላክ ይደራደራሉ። እንደሳቸው አባባል ቢያንስ አምስት መቶ የሚሆኑ የበግና የእንስሳት ነጋዴዎች አስከፊ በሆነ ችግር ውስጥ ይገኛሉ። እንደ አረፋ ያሉ ትልቅ ገበያ ባለበት ወቅት ሀገራቱ ድንበራቸውን መዝጋታቸው ተገቢ አይደለም ይላሉ። በጎቹ እና የቀንድ ከብቶቹም ከሰሜናዊ ካሜሮንና ከቻድ እንደመጡም ጠቁመዋል። ይሁንና የካሜሮን ጠቅላይ ሚኒስትር ጆሴፍ ዲየን ጉቴ ሀገራቸው ለቀንድ ከብቶቹ ድንበሯን ዘግታለች የሚባለው አይቀበሉትም። እሳቸው እንደሚሉት ነጋዴዎቹ የተጠየቁት ከቫይረሱ ነጻ መሆናቸውን የሚያረጋግጥ የምስክር ወረቀት ይዘው እንዲመጡ ነው ይላሉ። በመጋቢት ወር ላይ ጎረቤት ሀገራቱ፣ ካሜሮን ማዕከላዊ አፍሪካ ቻድ፣ ኢኳቶሪያል ጊኒ ጋቦንና ናይጄሪያ የኮቪድ-19 ስርጭትን ለመቀነስ ድንበራቸውን ዘግተው ነበር። በኋላም ላይ ካሜሮንና ቻድ ወረርሽኙ ባመጣው የኢኮኖሚ ጫና በአስከፊ ሁኔታ የተጎዱትን ነጋዴዎች ለመደገፍ ድንበሮቻቸውን ከፍተዋል። የቀንድ ከብት ነጋዴዎችም ሌሎች አጎራባች ሀገራትም ይህንን መንገድ ይከተላሉ የሚል ተስፋ ነበራቸው። በሌላ መልኩ የቀንድ ከብቶቹ ማህበር ናይጄሪያም ከካሜሩን የሚላኩ ግማሽ ሚሊዮን የሚሆኑ እንስሳትን ወደ ሀገሯ እንዳይገባ አግዳለች ሲል ይከሳል። ምንም እንኳን አጋጣሚው ነጋዴዎችን ቢጎዳም፣ የከተማው ነዋሪዎች ግን በሁኔታው ተጠቅመዋል። የ28 ዓመቱ ካሜሮናዊ ስጋነ ኪያግማ አቦ የቀንድ ከብቶቹ ገበያ ሰባ በመቶ መቀነሱን ይናገራል። እንደሱ አባባል አሁን ለሙስሊም ጎረቤቶቹም ቲባስኪ የተሰኘውን የአረፋ በዓል እንዲያከብሩ ብዙ በጎችን መግዛት ይችላል። እንደውም ይላል ኪያግማ እንደውም አሁን ብዙ በጎችን ከስልሳ እስከ 100 ዶላር ባለ ዋጋ ገዝቶ በማስቀመጥ በኋላ ላይ ድንበሩ ሲከፈት ከ400 እስከ 500 ዶላር መሸጥ ስለሚቻል ብዙ እንስሳቶችን በመግዛት ለማትረፍ ሀሳብ እንዳለውም ገልጿል። የካሜሮን ሙስሊሞች በዓሉን በርካሽ ዋጋ በተገዙ እንስሳቶች ቢያከብሩም ኮቪድ-19 ግን በዓሉ ላይ ጥላጥልቶበታል። በአንድ ቦታ ከ50 ሰው በላይ መሰብሰብ አለመቻል፣ የፊት መሸፈኛ ጭንብል ማድረግ እና ሁለት ሜትር መራራቅ አሁንም በካሜሮን ጥብ ህጎች ናቸው። አድማጮች ለዕለቱ ያዝንላችሁ ዝግጅት በዚሁ ይጠናቀቃል። ከዋናው አዘጋጅ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ እንዲሁም ዜናውን ካቀረበላችሁ ሀብታሙ ስዩም ጋር በመሆን ሳስተናግዳችሁ ያመሻዎት ስመኝሽ ቆየ ነበርኩኝ በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።